ውዳሴያ ለእግዝእትነ ማርያም ድንግል ወላዲት አምላክ ዘይት ነበብ በይለ ተረቡ ኩሉ ሰራዊተ ሰማያት ይብሉ ብፅት አንቲ ሰማይ ዳግሚት ዳግሚት ዲበ ምድር ሆይተ ምስራቅ ማርያም ድንግል ከብካብ ንጹህ ወመራ ቅዱስ ነጽር አብ እምሰማይ ወይ ረከበ ዘከማኪ ፈኖ ወሃይዶ ወተሰባም እምኔኪ ሳሊለነ ሳሊ ለነ ቅድስት ኩሉ ትውልድ ያስተበጽዑኪ ለኪ ለባይትተኪ ኦ እግዝእትነ ወላዲት አምላክ ተነበዩ ላይሌቺ አብያተ መምክራተ ኦ አገረ እግዚአብሔር እስመኮንቺ አንቲ ማይደረ ለፍስሃን ኩሎም ነገስተ ምድር ያጉሩ በብርሃንቺ ዋይዛ ምኒ በጸዳልቺ ኦ ማርያም ኩሉ ትሩድ ያሰበጽቺ ወይ ወይሰግዱ ለዘተወለ ምንቺ ዋያብእዎ ሳሊ ይለነ ቅድስት አንቲ ዘባማን ደመና እንታሰራይችለን ማይ እንታሰራይችለን ማየዝናብ ትምህርተ ዋህዱ ረስእች አብ መንፈስ ቅዱስ አደረ ላይሌኪ ዋይለሉል ጸለለኪ ኦ ማርያም አማን ወለልኪ ቃለ ወልዳብ ዘይነብር ላለም መጻዋዳንን እምሃጢያት አብዩቱ ክብር ዘተው በለከ ኦ ገብርኤል መልአክ ዜናዊ ፍሳ ገጽ ሰበከለነ ልደተ እግዚ ዘመጻ ሀብየነ ዋብሰርካ ለማርያም ድንግል ዘይን መደርሳት ወትቤላ ተፈሲ ኦ ምሌተጸጋ እግዚአብሔር ምስለኪ ሳሊለነ ቅድስት ረከብቺ ጸጋ መንፈስ ቅዱስ አደረ ላዕሌኪ ዋይለ ልሁ ልጸለለኪ ኦ ማርያም አማን ወለለኪ ቅዱሰ መድህኑ ለኩሉ ዓለም መጻ ዋዳህነነ ሳአሊለነ ቅድስት ግብረ ድንግሊሴብልሳንነ ዮም ንወድሳ ለማርያም ወላዲተ አምላክ በእንተ ዘተወልደ እምኔሃ በአገረ ዳዊት እግዚእነ ወመዳኒነ ኢየሱስ ክርስቶስ ንዑ ኵልክሙ አሕዛብ ናስተብፅዓ ለማርያም እስመ ኮነት እመ ድንግለወጽሙረ ተፈሲ ኦ ድንግል ግን ንጽእት እንታልባቲ ሩክስ ዘመጻ ቀላ ወተሰባ ምኒሃ ተፈሲ ኦ ሙዳይ እንታልባቲ ነውር ፍጽም ትዛልባርሳት ተፈሲ ኦ ገነት ነባቢት ማሂደሩ ለክርስቶስ ዘኮነ ዳግማይ አዳም በይንታ አዳም ቀዳሚ ብሲ ተፈሲ ኦ ጸዋሪቱ ለዋሂድ ለዘይተፈልጠ መጽናብሁ ተፈሲ ኦ ከብካብ ንጹሕ ስርጉ በኩሉ ስነስባት መጻ ወተሰባ ምኒኪ ተፈሲኦ እጸ ጳጦስ እንተያዋያ ሳተ መለኮት ተፈሲኦ አመት ወይም ድንግል ወሰማይ ሰማያዊ እንተ ጾረት በስጋ ዘይጻን በኪሩቤል ወበይንተዝ ፈሳውን ዘምር ምስለ መላእክት ቅዱሳን በፍሳው በሀሴት ወንበል ስብሀት ለእግዚአብሔር በሰማያት ወሰላም በምስምረቱ ለሰብ ስመቻች ሰምረ ዘሎቱ ክብር ወስብሀት ሳል ይለነ ቅድስት <applause> يا أبي كبرها لما رام كل بام اسم الله كون لا فوق على أب زيف الرهوة ملاذ وعكتوب وتجان بسمات أردت ما رام دنجل بكرسا يدي تعبدي من شربيل في اسم كون كي تعبوت لهادو زم كل دس اللاسية ذاتي يدي يروساليم ولا نبيات وما يدرف سهوم ولا كل بام كل دسان هذا نبرس تصل ما على تموت برهان أبي سرق على እግዚአብሔር ዛርፈ በቅዱሳኒሁ ተሰባ እምቅድስት ድንግል ለመድኃኒተ ዚአነ ንዑ ርእዩ ዘንተ መንክረ ወዘምሮ ዘምሩ በእንተ ምስጢር ዘተከስተ ለነ እስመ ዘይሰባህ ተሰባ እስመ ዘይሰባህ ተሰባ ቃል ተደመረ ወዛል ወጥንት ኮነ ቅድመ ወዛልቦ ሟይል ኮነ ሮቱ ማይል ዘይታወቅ ተከስተ ወዘይትራእይ ተርየ ወልደ እግዚአብሔር ያው ጥዩቆ ኮነ ሰባ ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም አሐዱ ህላዌ ሎቱ ንስግድ ወንሰብህ ሰብ ሳአሊ ለነ ቅድስት ህዝቅኤል ነቢይ ኮነ ስማ በእንቲአሃ ወይ ብየር ይኩ ወይተ በምስራቅ እቱም በአብይ መንክር ማይተም አልቦ ዘቧ ዘይንብር እግዚአያላን ቧ ውስጤታ ወፃ ሳአሊ ለነ ቅድስት ሰ ድንግል ኢቲ እንተ ወለደት ለነ መድነ እምድረ ወለደት ቻሁነ ነበረት ድንግልና ከመትካት ቡሩክ ውእቱ ፍሬ ከርስኪ ኦ ላዲተ እግዚእ ዘመጻ ዋዳህነነ እምህደ ጸላይ ዛልቦ ምረት አንቲ ፍጽምት ወብሩክት ረከብኪ ሞገሰ በሃበ ንጉሰ ስፋት አምላክ ዘባማን ለኪ ደሉ እበይ ወክብር እንኵሎም ውለነ ነብሩ ዲበ ምድር ቃላ መጻው ዋንሶሰው ምስለ ሰብ ስመ ማሪ ውእቱ ወመፍቀሬ ሰብ አድሃነ ነፍሳትን በምጻቱ ቅዱስ ሳአሊ ለነ ቅድስት